የረቡዕ ምሽት የካቲት 10 2013 ዓ ም የጋቢና ቪዮኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቅሮች ይዘን ፕሮግራማችንን ጀምረናል። በዛሬ ምሽት ከሚኖሩን ፕሮግራሞች መሀል ጥቂቶቹን እናስተዋውቃችሁ። የተለያዩ የሙያ ዘርፎች የላቀ ደረጃ ላይ እየደረሱ በየግላቸው ከሚያደርጉት የላቀ ደግሞ አንድ ላይ ቢተባበሩ እና ቢቀናጁ ለሀገርም ለወገንም ፋይዳ ያለው አስተዋጽኦ የሚያደርጉ ባለሙያዎች እንዳሉ ስረዳ ያለውን ቴክኖሎጂ እየተጠቀምን በተለያየ ዓለም ክፍሎች የምንኖረው አንድ ላይ እየተባበርን መስራት እንችላለን። ዶክተር ጸጋነሹ ባለ ትሰኛለች። ኢትዮጵያን ሲስተር ሁድ የተሰኘ ሴቶችን የሚያስተሳስር መተግበሪያ የፈጠረች ወጣት ናት። የምሽቱ እንግዳችን ናት። ለምሳሌ አንድ ጨርቃ ጨርቅ ፋብሪካ ላይ አመት ባልሞላው ጊዜ ውስጥ ከስድስት መቶ በላይ ሰራተኞች ለቀዋል። የወጣቶችን የስራ ማግኘት እድል በተመለከተ ትላንት ከስራ ፈጠራ ኮሚሽን ኮሚሽነር ንጉሱ ጥላሁን ጋር የጀመርነው ውይይትም ዛሬ ይቀጥላል። ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። የኢትዮጵያ ወታደሮች የድንበር ወሰኔን ተሻግረው ገብተዋል ስትል ሱዳን በዚህ ሳምንት ኢትዮጵያን ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ደግሞ በኢትዮጵያና በሱዳን መካከል የተፈጠረው የድንበር ውዝግብ በመካረሩና ኢትዮጵያ በአባይ ወንዝ ላይ በምታስገነባው ግድብ ዙሪያ ያለው ሁኔታን ለመምከር ሱዳን በኢትዮጵያ የሚገኘውን አምባሳደሯን መጥራቷን አስታውቋል። በአማራ ክልል በባህር ዳር ዙሪያ እና በሌሎች አካባቢዎች ተማሪዎች የሚኖሩ በመስኖ የሚያለሙ አርሶ አደሮች አሁን የተከሰተው የነዳጅ እጥረት በምርታማነታቸው ላይ ተጽዕኖ እንደፈጠረባቸው ገለጹ። በአማራ ክልል ውስጥ የበረታ የነዳጅ እጥረት ከተከሰተ ሳምንታት ማስቆጠሩ ተነግሯል። አርሶ አደሮችም በተለየ ሁኔታ እንዲስተናገዱ ጥረት እየተደረገ መሆኑና የተከሰተውን የነዳጅ እጥረት ተከትሎ ታይቷል የተባለውን ህገ ወጥነት ለመቆጣጠር ዝግጅት መጀመሩን የክልሉ የንግድ ቢሮ አስታውቋል። ዜናውን ያደረሰችን አስቴር ምስጋኗ ናት። በቃሊቲ እስር ቤት ውስጥ የረሃብ አድማ ላይ ያሉት የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ፍርድ ቤት ወደ ወሰነላቸው ሕክምና እየወሰዱ ሳሉ በጸጥታ ኃይሎች መከልከላቸውን የበጎ ፈቃደኞች የሕክምና ቡድን ገለጸ። የፍርድ ቤት የሕክምና ትዕዛዙ ለአራተኛ ጊዜ ወጣና አሁንም የተጣሰ መሆኑን የተከሳሾች ጠበቆች አስታውቋል። በጉዳዩ ላይ የተጠየቀው የፌዴራል ጠቅላይ አቃቢ ሕግ ምላሽ ከመስጠት ተቆጥቧል። ዘገባው የሙክታር ጀማል ነው። በምስራቅ ወለጋ ዞን ጊዳ አያናዋ ወረዳ አንገር ለሊስቱ አንገር ከተማ የካቲት 6 2013 ዓ ም ሌሊት ላይ ከፍተኛ ተኩስ መስማታቸውና ስለ ጉዳዩ እንዲያጣራ ለወረዳው ጽህፈት ቤት አቤት ማቅረባቸውን የሌሊስ አንገር ነዋሪ አቶ ገርሙ አለሙ ለአሜሪካ ድምጽ ተናግረዋል። በተኩሱ አስር ሰዎች መገደላቸውንና ንብረትም መውደሙን አስታውቀዋል። የሞቱት ሰዎች አስክሬኖች ሳይመረመሩ መቀበራቸውንም አቶ ገረሙ አመልክቷል። ተኩሱን ከከፈቱት ሰዎች መካከል የአማራ ብሔራዊ ንቅናቄ አብን የፖለቲካ ድርጅትና አባላትና የጉሙዝ ብሔር ተወላጆች ይገኙበታል ሲሉም አቶ ገርሙ አክለው ተናግረዋል። ሌላው የሌሊስቱ አንገር ነዋሪና በጥበቃ ስራ ላይ የሚተዳደሩ የእርሻ ማሳና የእህል መጋዘን ጠባቂ አቶ ዋሴ ለማ በተኩሱ ደንግጠው መሾሻቸውንም ገልጸዋል። ተኩሱን የከፈቱት የከፈቱት የአብል አባላት ናቸው ተብሎ ለቀረበው አቤቱታም የፓርቲው ቃል አቀባይ አቶ ጣሂር መሀመድ በሰጡት ምላሽ መረጃው እንደሌላቸው ተናግረዋል። በዚህ ጉዳይ ላይ ማብራሪያ የተጠየቁት የዞኑ አስተዳዳሪ አቶ አለማየሁ ተስፋ ስለ ጉዳዩ የሚያጣራ ቡድን ወደ ስፍራው በመላኩ የማጣራቱ ተግባር እንደተጠናቀቀ ማብራሪያ እንደሚሰጡ አስታውቀዋል። ዘገባውን ያደረሰን ናኮር መልካ ነው። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያውያን እህትማማችነት ለሰብአዊና ሙያዊ እድገት ወይም ኢትዮጵያን ሲስተርሁድ የተሰኘው የሴቶች የኢንተርኔት ላይ ትስስር መድረክ ጊልድ በተሰኘ መተግበሪያ አማካኝነት የሚገኝና በአጭር ጊዜ ውስጥ ከ450 በላይ ሴት አባላት ያሉበት መድረክ ሆኗል። ይህ መድረክ የዩኒቨርሲቲ ተማሪዎችን ጨምሮ በተለያየ የእውቀትና የስራ እርከል ላይ ያሉ ሴቶችን በአንድ ላይ ያጣመረና ያስተሳሰረ በዓለም ዙሪያ ያሉ እጅግ ብዙ የሥራና የትምህርት እድሎች የሚጋሩበት ነው። የአመራር የንግግር ክህሎትና የሰብአዊ ግንባታ እድሎችና ስልጠናዎች እየተጋሩበትም ይገኛሉ። ኤደን ገረመው የትስስሩን መስራች አስተባባሪ ዶክተር ጸጋነ ሹባልን አነጋግራለች። እንደሚከተለው ይቀርባል። ከዩኒቨርሲቲ ተማሪ እስከ 20ና 30 ዓመታት የስራና የእውቀት ልምድ ያካበቱ ከማህበራዊ ሳይንስ እስከ ህዋ ምህንድስና የሚሰሩ ከኢትዮጵያ ገጠራማ ክፍሎች እስከ አውሮፓ ታላላቅ ከተሞች የሚኖሩ ኢትዮጵያውያን ምሁር ሴቶች በአጭር ጊዜ ውስጥ ጊልድ በተሰኘ መተግበሪያ ላይ በሰብአዊና በሙያዊ እድገት ላይ ለመተጋገዝ ቴክኖሎጂው በፈጠረው እድል ተጠቅመው ተሰባስበዋል። እለት ዕለትም ይሄ ቡድን እያደገና እየመጣ ያለ ሲሆን ቡድን አልመስራችም። በሰላሳዎቹ እድሜ ውስጥ ያለችው ዶክተር ጸጋነ ሹባለ በቅርቡ ደንማርክ ውስጥ ከሚገኘው ኮፐንሃግን ዩኒቨርሲቲ በግብርና ስነ ምጣኔ የዶክትሬት ዲግሪዋን ተቀብላለች። ይሁንና የቃለ መጠየቁ መግቢያችን ላይ ጸጋ ነሹ ባለብቻ መባሉ ይበቃኛል በማለቷ ከዚህ በኋላ በዚህ መልኩ ቀጥላለው። ጸጋነሽ የፒኤችዲ ትምህርቷን እንደጨረሰች ተቀዳሚ ስራዋ ያደረገችው ሴቶች ለሰብአዊና ሙያዊ ድጋፍ የሚገናኙበት መድረክን በድረገጽ ላይ መክፈት ነው። የኢትዮጵያዊ ህታማችነት ለሰብአዊና ሙያዊ እድገት ወይም ብልጽግና እንደ መነሻ እየተጠቀምነው ነው ስም ነው። እንግዲህ እንደ መነሻ የሆነው ከልጅነት ጀምሮ የጀምሮ ባደኩበት አካባቢ በገጠሪቱ የኢትዮጵያ ክፍል ነው ያደኩትና ትምህርት መማር እየፈለጉ ከአቅማቸው በላይ በሆኑ ምክንያቶች ያቋረጡ ወይም ጭራሹን ትምህርት ቤት የሚሄድ እድል ያላገኙ ህቶችን የቅርብ ጓደኞችም እያለቀሱ ሲቀሩ እያየው ነው ያደኩትና በተቻለ መጠን አስተዋጽኦ ላደርግበት የሚችለውን መንገድ አስብ ነበር። በልጅነት አይምሮ ወይም የሀገር ቤት ያለውን ትምህርት ተምሬ ወደ አውሮፓ ከመጣሁ በኋላ አሁን ወደ ዘጠኝ ዓመት ሊሆነኝ ነው። እዚህም እያለሁ የማያቸው የምሰማቸው ነገሮች ለምሳሌ በአረብ ሀገር ያሉት እህቶቻችን ሰብዓዊ ክብራቸው በሚረገጥበት ሁኔታ እንደምንሰማው ማለት ነው። ለህይወታቸው እጅግ አደገኛ በሆነ አኗኗር እየኖሩ ግን የሚያገኙትን ገንዘብ ለወገን የሚልኩ በተለያየ መንገድም ብዙ ብዝበዛ የሚደረግባቸውና ወደ ሀገር ቤት ተመልሼስ ምን ሆናለሁ ማለት በትምህርታቸው አልገፉም ተመልሶ ሀገር ቤተሰብ ይሰራሉ። ይህን እያሰቡ ከስደት ወደ ስደት የሚኳትኑ እህቶችን ስሰማ ያመኛል። የከፍተኛ ትምህርት ተቋማት ምሩቃን ሆነው ደግሞ የተሻለ ኑሮ ፍለጋ ወደ በኢኮኖሚ ወዳደጉት ወደሚባሉት ሀገሮች ይሄዱና በአውሮፓ እኔም ባለውበት ቆይታ ያየሁት ስራቸውን ትምህርታቸውን ትተው ከሀገር ቤት መጥተው እዚህ ግን በሙያቸው መቀጠል ስለሚከብዳቸው ምንም የትምህርት እድል አላገኙ ሰዎች የሚሆነው ስራ ላይ ይሰማሩና ረጅም ጊዜ ያልፍባቸዋል። በዛው የሚቀሩም አሉ። ያንን ስራ እስከሚያገኙም ድረስ ብዙ የሚጨነቁ እህቶችን አይቻለሁ። እዚህ በነበረኝ ቆይታዬ ሀገር ቤትም ባለው ደግሞ በተለያየ መልኩ ያገኘኋቸው እህቶች የማደግ አቅም እያላቸው ግን በጀመሩበት ደረጃ የሚቀሩ ወይም ደግሞ አንዱን የመሰላሉን ረድፍ ለመውጣት ረጅም ጊዜ የሚወስድባቸው እህቶችን አያለሁ። እኔም ከግል የህይወት ገጠመኞች ጋር ሳቀናጀው ይሄንን የሆነ የተባበረ ስራ ብንሰራ መለወጥ እንችላለን፣ ለራሳችንም ለሌሎችም መሆን እንችላለን ብዬ አስብ ነበር እና እኔ ደግሞ በማህበራዊ ሚዲያ ስከታተል ብዙ ተጠቃሚ ባልሆንም ግን ሊንክዲን ወይም እንደዚህ ከትምህርት ጋር የተገናኙ ነገሮች ላይ የሚሰሩ እህቶችን ሳገኝ ይዛለሁ መረጃ። በኢትዮጵያ ውስጥም በየቦታውም፣ ሴቶችም ወንዶችም ሁሉም ማለት ነው በየተለያዩ የሙያ ዘርፎች የላቀ ደረጃ ላይ እየደረሱ በየግላቸው ከሚያደርጉት የላቀ ደግሞ አንድ ላይ ቢተባበሩና ቢቀናጁ ለሀገርም ለወገንም ፋይዳ ያለው አስተዋጽኦ የሚያደርጉ ባለሙያዎች እንዳሉ ስረዳ ያለውን ቴክኖሎጂ እየተጠቀምን በተለያዩ ዓለም ክፍሎች የምንኖረው አንድ ላይ እየተባበርን መስራት እንችላለን። እኔ ያገኘሁትን እድል ሌሎች እህቶች ቢያገኙት ኖሮ ምን ይሰሩበት ነበረ። ግን አጠቃላይ እንትኑ ሰፋ አድርጌ ሳየው አንደኛ አቅማችን ይጠነክራል። በተለያየ ቦታ ያለውን የሰው ኃይል ስናቀናጀው ማለት ነው። የሚሰሩ ስራዎች ደግሞ ለምሳሌ አንድ ስልጠና ቢዘጋጅ በየትኛውም የዓለም ጫፍ ያለች እህት ተጠቃሚ መሆን ትችላለች። ዓለም አቀፋዊ ኔትወርክ ካደረግ ነው ማለት ነው። ከአቅምም አንጻር ደግሞ የተለያየ የሙያ ልምድ የተለያየ አካባቢያዊ ሁኔታዎችን የሚረዱ ሰዎች አንድ ላይ ሲኖሩ ነው የተሻለ ዘላቂ ውጤት የሚመጣው ብለን ስላሰብን፣ ግሩፑን እንግዲህ እንደ መጀመሪያ እንትን ስለው እኔ ነኝ ግሩፑን የጀመርኩት ማለት ነው። ከዛ በኋላ ያው ግሩፕ ውስጥ በሚገርም ሁኔታ ነው በፍጥነት ነው ብዙ ህቶች የተቀላቀሉት እና አሁን ወደ አራት መቶ ሃምሳ አምስት አባላት ነው ያለ ነው። ሰባ ፐርሰንት የሚሆኑት ኢትዮጵያ ያሉ ናቸው። አብዛኛዎቹ የዩኒቨርሲቲ ምሩቃንና ከዛ በላይ ያሉ በተለያየ የስራ መስክና የሙያ እድገት ደረጃ ላይ ያሉ ናቸው። ጸጋነሽ ይህ የትስስር መድረክ በአንድ ሰው ብቻ የሚመራ ሳይሆን የአባላቱ በጎ ፈቃደኝነት ላይ የተመሰረተ ተሳትፎ የሚደረግበት መሆኑንም ትገልጻለች። አሁን ላይ ያለንበት ፕላትፎርም ጊልድ ይባላል። እንደ ሊንክዲን አይነት ሆኖ ሙያዊ እድገት ላይ ያተኮሩ ግሩፖች እንትን የሚሉበት ነው። ኃላፊነቶችን ተከፋፍለን ለመስራት አባላቱ በሙያቸውና በፈቃደኝነታቸው መሰረት ያው ከጥቂት መጀመሩ የተሻለ ሊሆን ይችላል ብለን ስላሰብን ጥቂት ሰዎችን በቡድን በቡድን እያዋቀርን ኃላፊነቶችን እየተከፋፈልን ነው እና ይሄ የስራ እድል የትምህርት እድሉ እዛ ላይ የምናጋራው እኔ ብቻ አይደለሁም። ስራ የሚሆን አለ። የክህሎት ማሳደጊያ ስልጠናዎችን የምናደርግበት የመልዕክቱን ገመዱን አንዴ ከተፈጠረ በኋላ ሌሎቹም አባላት እዛ ላይ የሰሙትን፣ ያዩትን የስራና የትምህርት እድል እነሱም ያጋራሉ ማለት ነው። እኔ ብቻ አደለውም ያንን እየሰራው ያለው። አንደኛውም እስካሁን ከጀመርናቸው የልምድ ልውውጥ ነው። የተወሰኑ እህቶች የህይወትና የሙያ ተሞክሯቸውን አካፍለውናል። በዚህ መድረክ ላይ የትምህርትና የስራ ዕድሎች ከመጋራት ውጭም የንግግርና ሌሎች መሰል ክህሎቶችን ማዳበር ላይም ትኩረት ተደርጎ ውይይትና ስልጠናዎች ይካሄዳሉ። ለዚህ ደግሞ ምክንያቱ ሴቶች ብቁና ተወዳዳሪ ለመሆን እነዚህ ክህሎቶች ስለሚያስፈልጓቸው መሆኑን ጸገነሽ ትገልጻለች። እንግዲህ አብዛኛዎቹ የራሴ የገጠመኞች ነው የሚሆኑት አገር ቤት አይናፋር ልጅ ነኝ። በትምህርት ቤትም ትምህርት ቤት ውስጥ ንቁ ተሳትፎ አሊያደርግም ክላስ ውስጥ ማለት ነው። ዝም ማለትን እንደ ጥሩ ነገር አድርጌ ይዤው ነው ያደግኩት። ከትምህርት ቤት ስወጣ ደግሞ ያው ህይወት በአንድ መስመር ብቻ አይደለችም። ሌሎች ማህበራዊ ተግባቦት፣ ራስን የመግለጽ ክህሎት፣ እነዚህ ላይ አላዳበርኩም እና እዚህም አውሮፓ መጥቼ ባለውም በትምህርት አሰጣጡ በስራ ቦታም የማየው ነበረ እኔ ሌሎች ሰዎች ተናገሪ እስከሚሉኝ እጠብቃለሁ፣ ወረፋ እጠብቃለሁ። ደግሞ እንደዛ አይደለም እና በምቼው መልኩ በራስሽን ለማሳደግ መጣር ራስን የማብቃት ነገር ማለት ክህሎትሽ ሊያሳድጉ የሚችሉ በቃ ጥሩ ቤተሰብ እንድትሆኝ ጥሩ ማህበራዊ ተግባቦት እንዲኖርሽ እንደዛ የሚያደርጉ ነገሮችንም ደግሞ ከልጆች ጋር ሳያይዘው ነው የበለጠ ጠንከር የሚልልኝ። እነሱን ለማሳደግ ብላ ትምህርቷን ያቋረጠች ከምትወደው ከሙያ ወደኋላ የቀረችን እናት እንደ አዋቂ እየቆጠሩ ከቤተሰቦቻቸው እየራቁ የሌሎች ሰለባ እየሆኑ ነው የሚሄዱት እና ለልጆቻችን ጥሩ ነገር ማድረግ የምንፈልግ ከሆነ የምንገዛላቸው መጫወቻና ልብስ ብቻ አይደለም፣ እኛም በሙያችን ብቁ ሆነን ማየት አለባቸው። ያስችለል እስ ሴቶች እህቶቻችንም ይሄ አመለካከቱም ከእነሱ ጋር እንትን እንዳይል። አንዳንድ የምሰማቸው ነገሮች ምን ምንድን ናቸው? እናት ስራ ሊሄድ ነው ስትል ልጇ ኩሽና ነው ወይ የሚሉ ልጆች አሉ። እና የኔ አባት እኮ ሳይንቲስት ነው፣ አንቺ ምንድን ነው የምትሰሪው? እያሉ የሚጠይቁ ልጆች አሉ። ይሄ ትክክለኛ ጥያቄ ነው። ለው መልኩ ራሳችን ብቁ ስናደርግ፣ አሀ እኔ የምችላለው ብለው እያሰቡ ነው የሚሄዱ ልጆቻችን። ስለዚህ ለልጆቻችን የተሻለ ነገር ማድረግ ካሰብን የመጀመሪያው ነገር ራሳችን በምንችለው ሁሉ እያሻሻልን መገኘት ነው። ዶክተር ጸጋነሹ ባለ የኢትዮጵያ እህታማችነት ለሰብኣዊና ሙያዊ እድገት በቀጣይ ህጋዊ ሰውነት አግኝቶ በኢትዮጵያ የሚገኙ በወጣቶች ላይ፣ በሴቶች በግብርናና በተለይም የቴክኖሎጂ እንዲሁም ሌሎች የልማት እንቅስቃሴዎችን የሚደገፉበትን መንገድ ከአባላቱ ጋር እየሰራበት መሆኑንም አጫውተኛለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቤደንንና እንግዳዋን ዶክተር ጸጋነሹ ባለን ስለነበራቸው ቆይታ እናመሰግናለን። አድማጮች በዶክተር ጸጋነሽ የግል ሕይወትና የሙያ ተመክሮ ዙሪያ የተደረገ ሰፋ ያለ ቃለምልልስ በእሁድ ዝግጅታችን ይኖረናል። እንድታዳምጡ ከወዲሁ እንጋብዛለን። እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። በትላንትናው እለት ስርጭታችን ወጣቶችንና የስራ እድልን በተመለከተ ከኢትዮጵያ የስራ እድል ፈጠራ ኮሚሽን ኮሚሽነር አቶ ንጉሱ ጥላሁን ጋር ቆይታ አድርገን ነበር። ወጣቶችን ለስራ ማብቃት ተቋማቸው እያደረጋቸው ያሉ ተግባራትን ያጋሩን አቶ ንጉሱ ኮቪድ 19 በመቶ ሺዎች የሚቆጠሩ የስራ እድሎችን ማምከኑንም አንስተዋል። ለዛሬ ደግሞ ዝቅተኛ ክፍያ ላይ ያተኮረው ሁለተኛው ክፍል ውይይታቸው ከሀብታሙ ስዩም ጋር ይቀጥላል። በኮሚሽኑ ማስገንዘቢያ መሰረት ከግብርናው በመቀጠል ለብዙ ወጣቶች የስራ ዕድል እየሰጠ የሚገኘው ኢንዱስትሪው ነው። የኢንዱስትሪው ነገር ከተነሳ በተለያዩ የኢትዮጵያ ክፍሎች እየተስፋፉ ያሉ የኢንዱስትሪ መንደሮች ጉዳይ ይጠቀሳል። መንደሮቹ በመተሾች ለሚቆጠሩ ወጣቶች የስራ እድል መፍጠራቸው መልካም ሆኖ ሳለ እነዚህ መንደሮች የሚከፍሉት ወረሃዊ ክፍያ ግን እጅግ ዝቅ ያለ በመሆኑ የወጣቶችን ህይወት መደጎም እንዳልቻለ አስተያየት ይሰጣል። ወጣቶች ከልፋታቸው ጋር የሚመጣጠን ገቢ እንዲያገኙ በማድረግ ስ ረገድ ምን እየተሰራ ነው? ምን ታስቧል? እርግጥ ነው፣ በቅርቡም አሁን አንተ እንዳነሳው በአንዳንድ ኢንደስትሪ ፓርኮች ተንቀሳቅሰን የስድስት ወር ስራ በገመገምንበት ጊዜ አይተናል። የኢንዱስትሪ ባለቤቶችን አነጋግረናል። ተቀጣሪ ወጣቶችን አነጋግረናል። በሁሉም ረገድ ያሉባቸውን ችግሮች አይተናል። ሶስት ችግሮችን መጥቀስ ይቻላል። ከዚህ አኳያ በቀጣሪዎቹ አኳያ ለምሳሌ በቅርብ ጊዜ በደብረ ብርሃን ኢንዱስትሪ ፓርክ ተገኝቼ ኢንዱስትሪ ውስጥ ያለውን እንትን አይቼ ነበረ። በስድስት ግምገማ በኮሚሽናችን እዛ ባደረግንበት ወቅት ኢንዱስትሪዎቹ የሚነሳው በበቂ ሁኔታ በጥራት ሰው አናገኝ የሚል ነው። ሁለተኛ የተቀጠሩት ሰዎች ቶሎቶሎ ቶሎ ይለቃሉ ነው። ይሄንን መንግስት መፍታት አለበት የሚል ጥያቄ ያነሳሉ፣ ቅሬታም ያነሳሉ። በሌላ መልኩ ከፍተኛ የስራ አጥነት ችግር አለ። እነዚህ ኢንዱስትሪዎች እነዚህ ፋብሪካዎች የሰው መጠን በምንፈልገው መጠን አናገኝም፣ የሰው ኃይል የተገኘውም ደግሞ ትንሽ ቆይቶ ይለቃል የሚል ማንሳታቸው ለምሳሌ አንድ ጨርቃጨርቅ ፋብሪካ ላይ አመት ባልመላው ጊዜ ውስጥ ከስድስት መቶ በላይ ሰራተኞች ለቀዋል። በሌላ መልኩ ደግሞ ከሰራተኞቹና ከመንግስት ይህን ከሚሰሩት የመንግስት መዋቅር አካላት ከዞኑም ያገኘነው መረጃ ደግሞ አንደኛውና ዋነኛው የሚለቁበት ምክንያት የሚከፈላቸው ወረሃዊ ክፍያ የሚያኖር ባለመሆኑና አነስተኛ ነው። ስለዚህ ይሄ መጣጣሚ አልቻለም። ዋነኛው የሚለቁበት ምክንያት ይሄ ነው የሚል ነው። ስለዚህ እነዚህም ጉዳዮች ጠጋ ብሎ አይቶ ማሻሻል ይገባል። እንደ ሀገር ሀገሪቱ የአነስተኛ ክፍያ ወይም ደግሞ ሚኒመም ዌጅ የምንለው በአዋጅ በፖሊሲ የተደገፈ ስራ ውስጥ በመግባት ላይ ነው ያለችው። እስካሁን ባለው ሁኔታ ግን የአሰሪና ሰራተኛ ግንኙነቱን የክፍያ ምጣኔውን በድርድር እና በንግግር የሚደረግ ነው። የሆነ ሆኖ ግን ኢትዮጵያ ለሰራተኞች የሚከፈለው በተለይም በኢንዱስትሪዎች ውስጥ የሚከፈለው መከፈል ያለበት አነስተኛ ቢያንስ ቢያንስ በትንሹ ሚኒመም የምንለው ክፍያ መቀመጥ አለበት። ይህንን የሰራተኛና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር ይዞ እየሰራበት ነው። እንደ ስራ እድል ፈጠራ ኮሚሽን እና በምክር ቤትም ኮር ቴክኒካል ሚኒስትራል ኮሚቴ የሚባል ሚኒስትሮች በዚህ ዘርፍ ላይ የተሰማሩ ሚኒስትር መስሪያ ቤቶች የምንገናኝበት የስራ እድል ፈጠራ ኮሚሽን የሚያስተባብረው አንድ አደረጃጀት አለ። ይህ አደረጃጀት እየገመገመ በተከታታይ የሚያየው ነው። ይሄ መፈታት ያለበት ጉዳይ ነው። ነገር ግን የሰው ኃይል ወደ ኢንዱስትሪው ለማስገባትም ከገባ በኋላ ለማቆየትም አንድ ምክንያት እና ማነቆ ተደርጎ የሚወሰድ መሆኑን በውል አይሰናል ተገንዝበናል። ከዚህ አኳያ እንግዲህ ስናቅድም በእቅድ ተይዞ የነበረው ግብርናው ላይ ነው። በከፍተኛ ያለን ጸጋ ብዙ ሰውን ሊሸከምና ልናሰማራ እንችላለን ብለን አስበን የነበረው በእቅድ የተቀመጠው ግብርና ነው። ይሄ ከእቅዱ አርባ አራት ፐርሰንቱ በግብርና ውስጥ የሚሰማራ ነው። ከዛ በመቀጠል ነው ሁለተኛ ነው ኢንዱስትሪ ሰላሳ ሁለት ፐርሰንቱ ነው። አነስተኛ የሰው ሀይል ይሰማራበታል ተብሎ የታቀደው አገልግሎት ነው ወደ ሀያ አራት በመቶ ነው። ነገር ግን በትክክል በተጨባጭ ሆኖ የተገኘው ደግሞ የተገላቢጦሽ ነው። ከፍተኛውን የሰው ሀይል የቀጠረው አገልግሎት ነው አርባ አራት ነው አርባ አራት ፐርሰንት እንዲሆን ታቅዶ የነበረው ግብርና ነው። ግን አገልግሎቱ አርባ ሁለት ፐርሰንት ነው። ኢንዱስትሪው ሀያ ስድስት ፐርሰንት ነው። ግብርናው ሰላሳ ፐርሰንት ነው። ይሄንን በጠጋችንና ባለን ሀብትና ባለን የስራ ፈላጊ ዜጋ ምጣኔ አጣጥመን መስራት እንደሚገባ ነው። እነዚህ በልዩ ልዩ መልኩ ሲተነተኑ ልዩ ትርጉም ያላቸው በዘርፎቹ፣ በቋሚና በጊዜያዊ፣ በፆታ፣ በገጠርና በከተማ። በእያንዳንዱ ዘርፍ ውስጥ ደግሞ ንዑሳን ዘርፎች አሉ። በግብርና ውስጥ በርካታ ንዑሳን ዘርፎች አሉ። በእነዚህ ንዑሳን ዘርፎች ተሰማራ የስራው የሰው ሀይል ምን ይመስላል የሚለውም መሰረት ነው። አገሪቱ ግን በግብርና ከፍተኛ ፖቴንሻል ያላት ከፍተኛ እምቅ ሀብት ያላት ነች። ይሄንን ያልተጠቀምንበት ትንሽ ነገር ጨምረን ብዙ የሰው ሀይል ልናሰማራበት የምንችለው መሆኑን በውል ወሰን እየተሰራ ነው። የተነሱት ችግሮች ግን እንደ ችግር ተይዘው እየተሰሩባቸው ናቸው ለማለት ነው። አቶ ንጉሱ ጥላሁን፣ የኢትዮጵያ የስራ እድል ፈጠራ ኮሚሽን ኮሚሽነር፣ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። አመሰግናለሁ። ሀብታሙንና አቶ ንጉሱ ጥላሁንን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ተከታዩ ዝግጅታችን ኮቪድ-19 እያስከተላቸው ስላሉት ተጓዳኝ የጤና ችግሮች የሚዳስስ ይሆናል። ከኮሮና ቫይረስ ያገገሙ ሰዎች በሽታው ጥሎባቸው የሚሄደው የህመም ስሜት ከወረርሽኙ ስፋት አንጻር ዓለም አቀፍ የጤና ቀውስ ሊያስከትል እንደሚችል የዓለም ጤና ድርጅት አስታውቋል። ዜናውን ከጄኔቫ ያደረሰችን ሊዛ ሽሌይናት እንደሚከተለው ተጠናቅሯል። የኮሮና ቫይረስ ተይዘው ያገገሙ ሰዎች ከቫይረሱ ነጻ ከሆኑ በኋላ ባሉት ስድስት ወሮች ውስጥ ለምን በተለያዩ የህመምና የእንቅስቃሴ መገደብ ስሜቶች መሰቃየት እንደሚቀጥሉ ለማወቅ የዓለም ጤና ድርጅት ጥናት እያካሄደ ነው። የጥናቱ ቡድን መሪ የሆኑትና ባለም አቀፉ የጤና ድርጅት የጤና ዋስትና ዝግጅት ክፍል ሰራተኛ የሆኑት ጃኔት ዲያዝ እንደሚሉት ከኮሮና ቫይረስ ያገገሙ አንዳንድ ሰዎች የተራዘመ ኮቪድ ተብሎ በሚጠራ የህመም ስሜት ውስጥ እንደሚሆኑና ወደ ስራ መመለስ እንደሚያቀታቸው ይናገራሉ። መንቀሳቀስ የማቃቱ ስሜትም ከበሽታው የማገገሚያ ጊዜያቸውን እንዲራዘም ያደርጋልም ሲሉ ያስረዳሉ። ከኮቪድ-19 ያገገሙ አንዳንድ ሰዎች ቀጥለው የሚያሳዩቸው ምልክቶች እንደ ድካም፣ የሰውነት መጫጫንና የአይምሮ በትክክል አለመስራት ናቸው። አንዳንድ በሽተኞች ብዥታ እንደሚ እንደሚሰማቸው ሲገልጹ ይሰማል። ያም ትክክል ነው። በተጨማሪ ከኮቪድ ያገገሙ ሰዎችን ከሚገጥሙ ውስብስብ የጤና ችግሮች መካከል የትንፋሽ ማጠር፣ ሳልና የአይምሮ ጤና ችግር የመሳሰሉትም ይገኙበታል። ዲያዝ እንደሚሉት የትኞቹ በሽተኞች ከኮቪድ በኋላ ለሚመጡ የጤና ችግሮች የበለጠ ተጋላጭ እንደሆኑ እስካሁን ግልጽ አይደለም። እስካሁን ባለው ሁኔታ ይህ አይነት የረጅም ጊዜ የጤና ችግር የተከሰተባቸው ሰዎች ቫይረሱ ጠንቶባቸው በሆስፒታል ተኝተው ሲታከሙ ከነበሩ ሰዎች አንስቶ በጣም ትንሽ ምልክት ብቻ ታይቶባቸው በተመላላሽ የታከሙ ሰዎችን ድረስ ያጠቃልላል። ይህ ለምን እንደሆነ ግን እስካሁን አጥኞቹ እንዳልደረሱበት የሚጠቁሙት ዲያዝ ይህንንና ሳርስ ኮቭ ሁለት በተሰኘው ቫይረስ የሚመጣው ይህ በሽታ የሚያስከትላቸው ሌሎች ተጓዳኝ ችግሮች ዙሪያ ያሉ በርካታ ያልተፈቱ ጥያቄዎች መልስ ለማግኘት እየሰሩ መሆናቸውን ይገልጻሉ። በግልጽ እንደሚታወቀው በዚህ ቫይረስ እየተያዙ ያሉ ሰዎች ቁጥር ብዛት ያሳስበናል። ሁሉም የተያዙ ሰዎች ላይ ይሄ ያጋጥማል ወይም አያጋጥምም የሚለውንም ገና አናውቅም። ግን ከወረርሽኙ ስፋት አንጻር አሁን ላይ ያለው ቁጥር በእርግጠኛነት የዓለም የጤና ስርዓት ላይ ተጽዕኖ ይፈጥራል። አሁንም ደግመን የምናስተላልፈው መልእክት በዚህ ቫይረስ ላለመያዝ እራሳችሁን ጠብቁ ነው። የሚታወቁት የሕብረተሰብ ጤና መጠበቂያ መንገዶች ናቸው ይህንን ለመከላከል የሚረዱት። ዲያዝ የሚጠቅሷቸው ጥንቃቄዎች የአካል ርቀትን መጠበቅ፣ የአፍና አፍንጫ መሸፈኛ ጭንብሎችን ማጥለቅና እጅን በአግባቡ መታጠብ ናቸው። ከኮቪድ-19 ማገገም በኋላ የሚመጣውን ውስብስብ የጤና ችግር የበለጠ ለማወቅና በሽተኞችን ለመርዳትም የዓለም ጤና ድርጅት የተቀናጀ ዓለም አቀፍ ጥናትና ጥራቱን የጠበቀ መረጃ የማሰባሰብ ሂደት እንዲኖር ጥሪ እያቀረበ ነው። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷ እናዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ምሽት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።